ቮይስ ኦፍ አሜሪካ ዋሽንግተን ዲሲ ወደሚገኘው የደቡብ አፍሪካ ኤምባሲ ትናንት ሐሙስ ታኅሳስ 3 2006 የሄዱ ኢትዮጵያውያን ኢትዮጵያ የዛሬ 50 ዓመት ለኔልሰን ማንዴላ የሰጠችውን ፓስፖርት የኮምፒውተር ቅጂ አበርክተዋል። ከአስተባባሪዎቹ አንዱ የሆኑትን አቶ ኦባንግ ሜቶን ሰሎሞን አባት አነጋግሯል። የሚከተለው ተዘጋጅቷል። አቶ ኦባንግ ሜቶ ጤና ይስጥልኝ፣ እንደምናመሹ ሰላም ሰላም። ደህና ደህና። ትናንትና ወደ ደቡብ አፍሪካ ኤምባሲ ሄዳችሁ እንደነበረ ሰምተን ነበር። እና ምንድን ነው እዛ የሄዳችሁበት ምክንያት? አማርኛ ነው። አዎ፣ ለአማርኛ ሰርቪስ ስለሆነ አማርኛ ነው የሚሻለው። ከራሳችሁ አንደበት ቢሰማው ይሻላል ሰው። በቃ በቃ አማርኛ ቋንቋ እገደላለሁ ማለት ተዘጋጁ። በቃ የእኔ አማርኛ እኮ አይ ቴል ዩ በቃ ተዘጋጁ። በቃ አማርኛ መገደል ይጀምራል። ተዘጋጁ። ቆንጆ ነው። አዎ ሰሎሞን፣ እንግዲህ ለይችን ሚልተን ስለሰጠች በጣም በጣም መጋና ቀርባለሁ ያው ሁላችን ሶት አፍሪካ ሳይሆን አለም በአሁኑ ሰዓት ባዘን ላይ ናቸው። ስለ ማንዴላ ከዛ ጋር ሌዛ እና ከዛ ቲንክ ያሉ ሰዎቹን ግንኙነት ሰጥቶ እና እዛ ጋር ጋብዙኝ እና ሄድኩት እና የሄድንበት ዋና ምክንያት እሱ ነው፣ የኢትዮጵያውያን ነው። ያው ማንዴላው የሰራው ስራ ለሳውት አፍሪካ ብቻ ሳይሆን ለእኛ ችምር ኢትዮጵያውያን እና ልብን ለአለም በሙሉ አይ ቲንክ ባለፈው አንድ ሳምንት ሳምንትም ማንዴላ ከዚህ አለም ካረፍ በኋላ ብዙ በቃ ልክ ልክ ምርት ሆኗል ማለት ና እኛ ራሳችን ነው እንዳንረዳ እና እርሳቸው የሰራው ስራ ምናምን ስራ እንደሆነ በቃ የእኛ ረስፔክት ልሰት ነው ና በዚህ ላይ ደግሞ እንደምታይ የኢትዮጵያ ታሪክ ና የስዋት አፍሪካ ስፔሻሊ የማንዴላ ሁሉኛ በጣም ያሳያ በጣም ደስ የሚል ምንድን ነው የማንዴላ የራሱ አገሩ ፓስፖርት በናይንቲን ናይን ናይን ነው ከእስር ቤት ከተወጠ በኋላ ነው ግን የመጀመሪያ ፓስፖርት እያገኘ ከሀገራችን የኢትዮጵያን ፓስፖርት ነው። እና የኢትዮጵያ ፓስፖርት ናይንቲን ሰክስቲ ቱ አካባቢ እና እንደዛ አይነት ግንኙነት በጣም ማለት እሱ ራሱ በራሱ ሟሟር ተቀጥቷል። ኢትዮጵያ እንደ ኢትዮጵያ የመስለ ሀገር የለም ብሎ እውነቱ ነው። እና መሞቱ ራሱ ያው የሳውት አፍሪካ ሀዘን ብቻ ሳይሆን የእኛ ሁላችን ማለት ነው። ኢትዮጵያውያን ናይንቲን ሲክስቲ ቱ በሺህ ዘጠኝ መቶ ስድሳ ሁለት በአውሮፓውያን አቆጣጠር ነው። አዎ፣ በኢትዮጵያ ኮዳትሮና በኢትዮጵያ በ ሺዘጠኝ መቶ ሀምሳ አምስት ሺዘጠኝ መቶ ሀምሳ አራት አካባቢ ማለት ነው ኤግዛክትሊ እና ያው በዞናዊ በኃይለ ሥላሴ ጊዜ ማለት ነው ያው ያው ያው ከዛ በኋላ ነታስረ እና የራሱ ፓስፖርት ያገኘ ደግሞ ከእስር ቤት ከወጣ በኋላ ነው እና የደቡብ አፍሪካን ፓስፖርት፣ አዎ የራሱ አገሩ ፓስፖርት ያገኘ ኦልሞስት ከእስር ቤት ከወጣ በኋላ ማለት ነው እና የመጀመሪያ ፓስፖርት የሰጠው ነው የኛ የእኛ ሀገር ፓስፖርት ማለት ነው እና ቤሌ በዜግነቱ ሳውዝ አፍሪካ ሊሆን ይችላል፣ ግን ኢትዮጵያዊ ደግሞ መባል እንችላለን ማለት ነው እና እሱ ራሱ ትልቅ ክብር ነው ለእኛ ማለት ያንን ጊዜ እሱ አሸባሪ ብሎ እንደ ኢትዮጵያ የቀበለ ሀገር የለም። እና እዛ ጋ ያንን የነበረው መንግስት እንደዛ አይነት ፓስፖርት መሰቱ ራሱ ለእኛ ራሳችን ሪ ፕራይት ነገር ነው እና በጣም ደስ የሚል ነገር ነው። እና ለዚህ እንዲዘጋ ያሉ ኤምባሲ ሰዎቹ ያው እንኳን የሆነ ፕላት ነበር እንደ ፎቶ ነገር፣ እና ኢቨን በማንዴላ ፋውንዴሽን ላይ ዌብሳይት ውስጥ ተለጠፏል እና በማንዴላ ደግሞ ሙቪ ተወጥቷል ያው ሙቪ ደግሞ ኢትዮጵያ ሄዶ ከዚህ በፊት እንኳን የብሪቲሽ ሀገር ሰዎቹን ማንዴላ ላይ ነው ሊገጠሉ እያሰቡ ሰዎች ነበር እና ማንዴላ እንዳይገጥሉ ኢትዮጵያዊያን ነበሩ እና ታሪኩ ራሱ በጣም በጣም እና ክርብ አለን ማለት ነው ከነሱ ራሳቸው ፊልሙ ወጥቷል። ብታይ ደግሞ ያው ወደ ኢትዮጵያ ሄደው እዛ ጋር ኢትዮጵያ ውስጥ እየተቀረሰ ነው ቪዲዮ አለ ያው ፕላንቴ አይቼ ነበር እና ቪዲዮ ራሱ እና ሪል በጣም ደስ የሚል ነው እና በዚህ ታሪክ እንደዚህ ትልቅ የመስል ታሪክን የኛ ኢትዮጵያዊያን እዛ ጋ ውስጥ በምኖሩ ራሱ ሪል በጣም በጣም ትልቅ ክብር ነው ለእኛ ራሳችን። ምን አደረጋችሁ ታዲያ አቶ ባንክ ትናንትና ባደረጋችሁት የዚህ የደቡብ አፍሪካ የዋሽንግተን ዲሲ ኤምባሲ ስነስርዓት ላይ? እና እዛ የገኝነው ከትም እንዳልኩት አበባን ነበረ እና በኢትዮጵያውያን ኮሚኒቲ ዲ ዲሲ አካባቢ የሚገኙ ወገኖቻችን ያው ኤምባሲ ሰራተኞቹም ቀጠሮት ይዞ ነበረ እና አበባን ለነሱ ሰጥነን እና ደግሞ ከዚህ ላይ ያልኩት ቶታ ነገር ሰጥ ያው ሱ ቶታ ምንድን ነው ያው ማንዴላ ፋውንዴሽን ዌብሳይት አለ። ፊት ለፊት አንድ በግራ በኩል የኢትዮጵያን ፓስፖርት በቀኝ በኩል የሳውት አፍሪካ ፓስፖርት፣ ሳውት አፍሪካ ፓስፖርት የት እንደተገኘ መቼ እንደተገኘ ኢትዮጵያ ፓስፖርት እና በፎቶ እንደ ጽቶታ ነገር ሰልፍለ የሳውት አፍሪካ ስራ ኤምባሲ ሰራተኛ እዛ ጋር መጥቶ ነበር፣ ና ሰጠን እና ከዛ በኋላ ደግሞ አበባ በኢትዮጵያውያን ደግሞ አበባ ሰጥተን እዛ ጋር ማለት እና ሬስፔክት ነው ለሰዎቹ። ደግሞ ለሱ የሰጥን ምንድን ነው ሪሊ ማንዴላ የሰጠው ትምህርት በጣም ትልቅ ትምህርት ነው፣ እና ሪሊ ምን አይነት ፍቅር ከምንም የበለጠ እንደመሆን አይተናል ማለት ነው። አሁኑም አይ ቲንክ በቅርብ ጊዜ እንደ ማንዴላ ነው ሴሌብሬት ፍሬድ የኖረ ሰው አይመስልም። እና በእኛ ራሳችንን ትልቅ ትልቅ ትምህርት እንማራለን እና ለሰውዬው የነገርኩህ ምንድን ነው የናንተም ማንዴላ የሰራቸው እንደ ናንተ ከአፓርታይድ መወጣታችን እኛ ራሳችን ትልቅ ትምህርት እንወስዳለን። እስፔሻሊ ያው የሳውት አፍሪካ ፒው የሆነ መኖረት ሰዎች ዶሚኔሽን ነበር እና ኢቨን ሊዛ ላይ ያተቀስኩት ምንድን ነው ከማንዴላ ትልቅ ትምህርት እንወስዳለን ያው ትምህርቱ

እናንተ መሪ የሰራችሁ ስራ ለእኛ ስልክ ትምህርት ይሆናል ማለት ነው እና አይ ሆፕ ኢትዮጵያውያን እያንዳንዳችንም ከማንዴላ የምንማረው ይህ ነው፣ ፍቅር ከምንም በላይ የበለጠ መሆን በቃ እንደ ማንዴላ መሪ በአለም የለም እና እሱ የሰራ ስራ በጣም ትልቅ ታሪክ እኛ ራሳችን እንማራለን እንደዛ ማንዴላ መንገድ ከከተልን አገራችን በሰላም የማይገኝበት ስለዚህ ባለም በአንድነት ማን ኖሮበት ምክንያት የለም ብዬ ነው ለነሱ መላ ለመሆኑ ከደቡብ አፍሪካ ኤምባሲ ማን ተቀበላችሁ ተዋት አፍሪ ኤምባሲ ተቀ ሰው ነውስ ተቀስሙ አለ ዚጋ ረን ጆ። ለመሆኑ እናንተ ይሄንን ኢትዮጵያ የሰጠችውን ፓስፖርት አትማችሁ በኢትዮጵያ ባንዲራ ጠቅልላችሁ ስታስረክቧቸው ምን አሏችሁ? የተናገሩት ነገር ነበርአ ያ ያው እሱ ምን አለ ያው የኢትዮጵያ ፓስፖርት ምንድን ያው ራሱ ከእኛ ሁለታችን ሁለቱ ከሁለቱ ሀገሮችን ምን አይነት ግንኙነት እንዳለ በታሪክ የታወቀ ነው አለ እና እሱ ምን ይላል? የማንዴላ ኢትዮጵያ መንግስት ከዚህ ኦልሞስት ነው እና ከአምሳ አመት ኦልሞስት ነው የተሰራ ስራ። ስፔሻሊ ያንን የነበረ የኢትዮጵያ መንግስት ለማንዴላ የስራ ስራ በጣም ትልቅ ስራ ነው። እና እኛ ራሳችንን ሳውት አፍሪካን ራሳችንን ኢትዮጵያ እናት እንመሰገናለን አለ። ሰው ራሱ ምስጋና ሌላ ለእኛ ሳይሆን ለእናንተ የራሳቸው ነው እና ሪል ከሁለታችንን ትልቅ ትልቅ ክብር አለን። ና እሱ ምን ይላል ማንዴላ የሰራው ስራ ይሆር የማንዴላ ድሪም ይቀጥላል ማለት ነው። እሱ ምናለ በቃ እኛ ራሳችንን ሁለቱ ካንትሪ እንደ ነው ማንዴላ የሰራ ስራ አይቆምም ይቀጥላል ብን ሱታ እያለን ባይኖርም

አዎ እና የሚያስፈልው ከሚያስፈለለፈው ምልክት ካለ ደግሞ ያው ከዚህ በፊት ወልሞት አንድ የአስር አመት በፊት ዛሬ ዲሰምበር አስራ ቱታውዝን አስራ ሶስት ወልሞት አስር አመት ሆኗል። ያንን ከዚህ በፊት ጋምቤላ ወገኖቻችን ቅሰፋ ነበረ የጋምቤላ ውስጥ እና ዛሬም ነው ስፔሻል የጋምቤላ ብቻ ሳይሆን ኢትዮጵያውያን በሙሉ እዛ ጋ የሞቱ ወንድሞቻችን፣ እህቶቻችን በቃ እያሳወስን ነው። ዛሬም በቃ ሪሞ ሞሞሪያል ለእሱ ማለት ነው እና የሚያስተላለፉ ምንድን ነው ው እዛ ጋ ጋምቤላ ብቻ ሳይሆን ኢቭን በሀገራችን ኢቭን በቅርብ ጊዜ ሰምተናል። ገዴን አካባቢ ከሁለት መቶ በላይ ወገኖቻችን እዛ ጋ ሞቶ ነበር እና ዛሬም ብ የሚያስተላለፉ መልዕክቱ ምንድን ነው? ያው የእያንዳንዳችንን የሞቱ ሰዎች ያረፉ ከአስራ አመት በፊት ለነሱ ማስታወስ ነው፣ እና ለምን መምበር እናኝ ሰዎች አንድ ሳይለን ቱሪም መንበር መኪናቱም ያው እንዳልኩት የሆነው አይቆምም፣ እና የሞቱ ሰዎች የሆነውን ምንም ነገር ለማድረግ አንችልም፣ ግን የቀረው ሰዎች ነው። አሁን የሞቱ ሰዎችን የምንማረው ትምህርት ካለ ሌላ ማንም ኢትዮጵያውያን እንዳይሞት ነው። ምክንያቱም ሁሌ እኔ ሁልጊዜ የምናገረው እዛ ከኢትዮጵያ ምድር ያሉ በሙሉ ከዳረስ ከምስራቅ፣ ምዕራብ፣ ጉብ ሰሜን፣ ሁሉም አንድ ሰዎችን አንድ ቤታስር ነ ኢትዮጵያዊን እና የሚያስተላልፈው ምልክት እዛ ነው እና ከዚህ ደግሞ መንዴላ እያንዳንዳችንም ይህ ነው የራሳችንን ማሰብ አለብን። ምክንያቱም እኛ ወደን ሳላንሰብ ወደ ውችለን እቺ ነገር የተሰጠ እግዚአብሔር ነው እና እግዚአብሔር እንደዚህ ካመነኝ በሀገራችንን በሰላም የምናገኝበት ምክንያቱ የለም እኛ እያንዳንዳችን ጥላት የለም የጎሰ ጥላት የለም በሃይማኖት ጥላት የለም። ዘመዶችን ና ሲስተሙ ነው እና አይ ቲንክ ማንዴላ ትልቅ ትምህርት እንማራለን ብዬ አምናለሁ። አይ ሆፕ እያንዳንድ እያንዳንዱ ኢትዮጵያውያን ኢስፔሻሊ ፖለቲካል መሪዎች ያለን ፕሮብለም ከማካከላችን በብሔራዊ ህርድ ከከተል ነበት ሀገራችን በሳምንት የማናገኝበት ምክንያት የለም ብዬ ነው ማያስላለ አቶ ኦባንግ ሜቶ ለሰጡኝ ማብራሪያ ና ለጊዜው እጅግ በጣም አድርጌ አመሰግናለሁ። ቴንክ ዩ ደናሉ። እሺ ደህና።